ነገ እሁድ በአዲስ አበባ በሚካሄደው አስራ ስድስተኛው ታላቁ ሩጫ በኢትዮጵያ አርባ ሁለት ሺህ ሰዎች እንደሚሳተፉ አዘጋጆቹ አስታውቀዋል። ውድድሩ በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ከፍተኛ ቁጥር ያለው ሕዝብ የሚወጣበት የመጀመሪያው ዝግጅት ይሆናል ተብሏል። በዚያ የሚገኙ የተለያዩ አመለካከትና ድጋፍ ያላቸው ሰዎች መሆናቸውን ያስታወሰው የታላቁ ሩጫ መስራችና ዳይሬክተር አትሌት ኃይሌ ገብረስላሴ ስላሴ ስንሳተፍ የሌሎችንም ስሜትና ፍላጎት መጠበቅ አለብን ብሏል። አንዳንዶቹ ከዚህ ቀደም የተካሄዱ የታላቁ ሩጫ በኢትዮጵያ ዝግጅቶች የፖለቲካ መፈክሮችና የተቃውሞ ድምጾች የተሰሙባቸው እንደነበሩ ይታወቃል። ውድድሩን አስመልክቶ ትላንት በአዲስ አበባ ሂልተን ሆቴል የተሰጠውን መግለጫ የተከታተለውስ ولكن قد ان እንደ አውሮፓውያን አቆጣጠር በ2001 30ሺ የነበረው የታላቁ ሩጫ በኢትዮጵያ የተሳታፊዎች ቁጥር ነው ዘንድሮ 42ሺ የደረሰው። እናም 16ኛው ዙር ውድድር በአፍሪካ አንደኛ ሆኖ የቀጠለው አመታዊ ክንውን ሌላ ክብረ ወሰን የሚያስመዘግብበት ነው። ውድድሩ በአገሪቱ የአስቸኳይ ጊዜ አዋጅ ከታወጀና ተግባራዊ መደረግ ከጀመረ በኋላ የሚካሄድ መሆኑም የሚጠቀስ ነጥብ ነው። 42ሺ ሰዎች በአዲስ አበባ አደባባዮች ሲታዩና ሲሰባሰቡ ከዚህ አዋጅ በኋላ የመጀመሪያው መሳሪያው ይሆናል። አዘጋጆቹም ውድድሩ በሰላም ይጠናቀቅ ዘንድ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የታላቁ ሩጫ በኢትዮጵያ መስራችና ዳይሬክተር የሆነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኃይሌ ገብረስላሴ ያንጸባረቀው ይሄንኑ መልእክት ነው። እዛ ላይም ስንወዳደር ሁልጊዜ ጊዜ እኛ ብቻን ሳይሆን የሌሎቹንም ስሜትና ፍላጎት መጠበቅ አለብን። አርባ ሁለት ሺ ውስጥ የተለያየ አመለካከት የተለያየ ድጋፍ የሚከተል አኖቱ ይለያያል፣ ምኑ ይለያያል። ግን በስፖርት ሕዝቦችን አንድ የምናደርግበት መንገድ ስለሆነ በጋራ ወጥተን በጋራ ሁላችንም ተደስተን ወደ ቤታችን እንድንሄድ እኛንም ደስ እንዲለን ዓለምም ደስ እንዲለው የኢትዮጵያም ሕዝብ ደስ እንዲለው መሆን መቻል አለበት። ስፖርት በዓለምም ላይ የምታውቁት ሁለት በጦርነት የሚፈላለጉ ሀገሮችን አንድ የሚያደርግ ስለሆነ ያን አይነት ፕሪንሲፕል እንዲኖር የሚቀጥለው እሁድ በዚህ አጋጣሚ አደራ እላለሁ። በአፍሪካና በቀረውም ዓለም ከፍተኛ ስም እያተረፈ የሚገኘው ይህ ውድድር ከኢትዮጵያ በተጨማሪ ከተለያዩ ሀገራት የመጡ የውጭ ሀገር ዜጎች የሚሳተፉበት ነው። እናም በዚህ ሳምንት ከ250 በላይ የውጭ ሀገራት ተሳታፊዎች አዲስ አበባ መግባታቸውን የታላቁ ሩጫ በኢትዮጵያ ስራ አስኪያጅ ኤርሚያስ አየል አስታውቋል። በወቅታዊው የአገሪቱ ሁኔታ ምክንያት ግን የውጭ ሀገር ተሳታፊዎች ቁጥር ካለፉት አመታት ያነሰ መሆኑን ጠቁሟል። ያው እንደሚታወቀው የኛ ውድድርም ዘንድሮ የአስቸኳይ ጊዜ አዋጁ ከታወጀ በኋላ ብዙ ሰው ላይ ይካሄድ ይችላል የሚል ስጋት ነበረው እና የአስቸኳይ ጊዜ አዋጁ ጋር ተያይዞ ኤምባሲዎች ትራቨል አድቫይስ ለዜጎቻቸው ያወጡ ስለነበር እሱ አፌክት አድርጎብናል። አምና ታስታውስ እንደሆነ ወደ 700 የሚሆኑ ተሳታፊዎች ነው ያገኘ ነው። ስለዚህ ዘንድሮ ስታየው ከግማሽ በታች ቀንሶብናል እና ያው ተጽዕኖ አለው። ግን ምንድን ነው በዋናነት ያየ ነው እኛ ብዙ አመታት ነው የሰራ ነው፣ ይሄን አለም አቀፍ እውቅና አግኝተን ሰው እንዲመጣ ማድረግ ና ዘንድሮ ውድድሩ እንዳይሰረዝብን በጣም ተግተን ሰርተናል። የሚመጣውም ሰው ይሁን አይምጣ፣ ውድድሯ አለመሰረዙ እኛ የኤምስ የአለም አቀፍ የጎዳና ላይ ውድድር ማህበር አባል ነን። ስለዚህ አንድ ውድድርህን በመጨረሻ ሰዓት ብትሰርዝ በሚቀጥለው አመት ክሬዲብሊቲ ያሳጣናል። ስለዚህ በሚቀጥሉት አመታት ላይ ሁሉ ተጽዕኖ ይኖረው ነበር። ስለዚህ ውድድሩ መደረጉ ያው ቢቀንስም፣ ቁጥሩ ከግማሽ በታች ቢሆንም፣ ያው ውድድሯ አለመሰረዙና ኢቨንቱን ደግሞ ዘንድሮ በጥሩ ሁኔታ ለማድረግ መዘጋጀታችን እንግዲህ ለሚቀጥሉት አመታት ይክስልናል ብለን እናስባለን። ምክንያቱም በዋና ነት እኛ የምንሰራው ስፖርት ቱሪዝምን ለማስፋፋት ነውና ኢትዮጵያን ለማስተዋወቅ ኢንተርናሽናል ብዙ ቻሌንጅ አለ። እኛ ኢቨንታችንን ለማስተዋወቅ ስንሄድ ኢትዮጵያ ለስፖርት ለመዝናናት ለመምጣት የሚለው ስቲል ብዙ ስራ ይፈልገዋል። የድሮ የነበረን ታሪካችን የጦርነቱ፣ ረሃቡ ስቲል ሰው ውስጥ አለና እንግዲህ ጥሩ እየሰራን ባለበት ጊዜ እንዲህ ተፈጥሯል ግን ያው በየአመቱ ቅድም ሀይሌ ብሏል ቻሌንጅ አለ። ሜዳሊያችን ዘንድሮ ረፍዶ ነው ዛሬ ጠዋት ነው የመጣው እና እሱ መቅረቱ በጣም ስትረስ ፈጥሮብን ነበር። ስለዚህ የተለያየ ቻሌንጅ አለው እና ያው እንደ ዘንድሮ ቻሌንጅ እናየዋለን። ከውጭ የመጡ ተሳታፊዎች ስትሉ እዚህ ላይ ነዋሪነታቸው በኢትዮጵያ የሆኑትንም ይጨምራል ማለት ነው። ቅድም ስታብራራ ኤምባሲዎች ብለህ ነበርአይጨምርም ምንድ ነው ኤምባሲዎች አሉ ዚህም ላይ ፕሬስ ሊዙም ላይ እንዳስገባ ነው የአስራ ሁለት ሀገር የሚሆኑ አምባሳደሮች ይሳተፋሉ። በአሁኑም ላይ በአሁኑም ላይ ባለፈው ስንት ነበረው ስንት ባለፈው የተለያየ ጊዜ ይለያያል። 15 ይኖረናል። 10 ኖሮን ያውቃል። ይለያያል ቁጥሩ በብዛት ምንድነው ኢንተርናሽናል ጉዞ ካለ አምባሳደሮች ሲቀያየሩ ይሄ ፍላክቹዌት ያደርጋል። ግን በአጠቃላይ የተሳታፊው ቁጥር ይሄ ከውጭ ለዚህ ብሎ የሚመጣው ነው። ምናልባት እዚህ የሚኖሩት የውጭ ዜጎች አይጨምሩም። ምክንያቱም ኤምባሲ ያለ ብዙና እሱ ከአንድ ሺህ በላይ ይሆናል። ምክንያቱም ዘንድሮ እንደውም ያወጣነው አንድ እንትን አምና አስጠንተን ነበር። ከእንግሊዝ ሀገር ሊድስ ሜትሮፖሊታን ዩኒቨርሲቲ ይባላል ለሃይሌ የእውቅና ዶክትሬት ሰጥተውታል። እኔም ሁለተኛ ዲግሪ ሚዛን የተማርኩት ከዛ ባለሙያዎች አምጥተን አስጠንተን ነበር። የኢኮኖሚክ ኢምፓክቱን ኳንቲፋይ ሲያደርጉት አንድ ነጥብ ስምንት ሚሊዮን ዶላር ነው ለኢኮኖሚ ኮንትሪቢት የሚያደርገው ግማሹ ብዙዎች ድርጅቶች አሁን አሁን ከውጭ የሚመጡ ለእዚህ ላለው ድርጅታቸው ፈንድሬዚንግ ይጠቀሙበታል። ስለዚህ ገቢ ማሰባሰቢያ ያው የገቢ ማሰባሰቢያ ይጠቀሙበታል እና ከዛ አንጻር ትልቅ ቦታ አለ። ስለዚህ ብዙ ገንዘብም ሬዝ ይደረጋል እና ለኢኮኖሚው ትልቅ ተዋጽኦ አለው። ለአየር የሚከፍሉት አለ፣ ለሆቴል የሚከፈል አለ እና በዋናነት ዓመት አሁን በሚቀጥሉት አመታት፣ አምና እንዳልኩ በ700 ተሳታፊ ነው ያን ያህል 1.8 ሚሊዮን ዶላር ለኢኮኖሚው የመጣው የውጭ ምንዛሬ የመጣው። እንግዲህ ወደፊት ደግሞ በሚቀጥሉት አመታት እዚህ ላይ አትኩረን ብዙ የውጭ ተሳታፊዎችን ካመጣን ኢኮኖሚውን ብዙ ማስፋት ይቻላል። ሌላው ደግሞ ጎብኚዎቹ ላይ አትኩረን ከሰራን ለእነሱ የሚፈልጉት ከሩጫው ጋር የተያዘ ከቱሪስት ጋር የተያዘ ይህንን ሩጫ ኤክስፖ አለን እዛ ላይ ደግሞ በደንብ አትኩሮ በመስራት ቱሪዝሙ ለኢኮኖሚ ያለውን የኛ የስፖርት ቱሪዝሙ ያለውን ሰላም ተጽዕኖ በደንብ ከፍ ማድረግ ይቻላል። እና እዛም ላይ ው በቀጣይነት ለመስራት ትዝቅዳለ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ